የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ህዳር 1 2014 ዓ.ም ም ዝግጅታችን ጀመረ። አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሓት ታጣቂዎች ተቆጣጥረውት በነበረው በአማራ ክልል ንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችና የሕክምና ተቋማትን መዝረፋቸውን አስታወቀ። ዘገባለን ወደ ትግራይ ክልል ሰብአዊ ረዴት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሂዩማን ራይትስ ዎች የተሰኘው የመብት የምህርት ተሟጋቾች ድርጅት አስታወቀ። የዚህንም ዝርዝር ዘገባ ቆየት ተብለን እናስደምጣችኋለን። የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ባለባቸው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ ሰባ ሁለት አሽከርካሪዎች መታሰራቸውን አስታውቋል። የኢትዮጵያ መንግስት ምላሽ ሰጥቷል። ህግ መተላለፍ በማንነት ይሆናል። ማንኛውም ሰው ህግ እስከተላለፈ ድረስ እንደ ማንኛውም ዜጋ ይጠይቃል። ማንነትን ታርጌት ያደረገ ነገር የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን የሰማችኋቸው ከዜናው በኋላ ተመልሰው ይመጡና ማብራሪያውን ይሰጡናል። እነዚህንና ሌሎች ዘገባዎችን ለምሽቱ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ኔና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ቀነኝ ብርሃን ሀይሉ ስርጭቱን ታቀናብርልናለች። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለሰአቱ የያዝ ነውን ዋና ዋና የዓለም ዜናዎች እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች የዓለም ዜናውን የማሰማችሁ ቆንጂ ይታየ ነኝ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂ ይታየ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርቱ የህወሀት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችንና የሕክምና ተቋማትን መዝረፋቸውን አስታወቀ። ጥቃት የደረሰባቸውን ሴቶች የሆስፒታሎችና የሕክምና ተቋማትን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሀት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር 71 ሴቶች መደፈራቸውን እንደሚያሳይ ጠቁሞ፣ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምፅ ከዚህ ቀደም በተጠቀሰው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ማነጋገሩ ይታወሳል። በጉዳዩ ላይ እስካሁን ከህወሀት በኩል የተባለ ነገር የለም። በምሽቱ አብይ ርዕስ። ዝርዝር ዘገባ ይቀርብበታል። በሌላ በኩል ወደ ትግራይ ክልል ሰብአዊ ረድኤት እንዳይገባ መከልከሉ በክልሉ የሚገኙ ያስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሁማን ራይትስ ዋች አስታውቋል። በጉዳዩ ላይ በትናንትናው ዕለት ዘለግ ያለ ሪፖርት ያወጣው የሰብአዊ መብት ድርጅቱ በአስቸኳይ ምግብ እና መድኃኒት ወደ ክልሉ እንዲገባ እንዲፈቀድ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዛሬ ረቡ ባወጣው መግለጫ ጦርነት ውስጥ ባለው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ ሰባ ሁለት አሽከርካሪዎች መታሰራቸውን አስታውቋል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት በኢትዮጵያ የሚሰሩት 22 የድርጅቱ ሰራተኞች በትግራይ ተወላጆች ላይ የሚደረገውን የእስር ዘመቻ ተከትሎ አዲስ አበባ ውስጥ በፌዴራል መንግስቱ ታስረዋል ሲል ትናንት ማክሰኞ ባወጣው መግለጫ ካስታወቀ በኋላ ነው። በሌላ በኩል የሀገሪቱን ሕግ በመተላለፍ እንጂ የተባበሩት መንግስታት ሰራተኛ በመሆናቸው እና በድርጅቱ ስራቸው ምክንያት የታሰሩ የሉም ሲል የኢትዮጵያ መንግስት አስታውቋል። የመንግስታቱ ድርጅት በትናንትናው ዕለት በሰጠው መግለጫ 16 ኢትዮጵያውያን የድርጅቱ ሰራተኞች መታሰራቸውን አስታውቋል። በዚህ ጉዳይ ላይ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ መንግስት የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በተለይም የአስቸኳይ ጊዜ አዋጁን በመተላለፍ የታሰሩ ሰዎች ውስጥ የተባበሩት መንግስታት ሰራተኞች ሊኖሩ እንደሚችሉ ጠቁመዋል። ይሁን እንጂ ከተባበሩት መንግስታት ድርጅት ስራ ወይም ከማንነት ጋር በተያያዘ የታሰረ ሰው የለም ነው ያሉት ሚኒስትሩ። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። የአፍሪካ ህብረት የሰላም እና የጸጥታ ምክር ቤት መልእክተኞች ወደ ሞቃዲሾ ተጉዘዋል። በህብረቱ የሶማሊያ ሰላም አስከባሪ ተልእኮ መጻኢ ዕጣ ፈንታ ዙሪያ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ ነው የተገለጸው። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት 15 አባል ሀገሮች አምባሳደሮች ያካተተውን የመልክተኞች ቡድን የመሩት የግብፅ አምባሳደር ሞሐመድ ጋድ መሆናቸው ተገልጿል። ደቡብ ሱዳን ውስጥ ካለፈው ግንቦት ወር ጀምሮ ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ የተነሳ ወደ 800,000 የሚጠጉ ሰዎች ላይ ጉዳት መድረሱ ተዘግቧል። በነዋሪዎች ላይ ጉዳት የደረሰው በተለይ በጆንጊሌ፣ ዩኒቲ እና አፐርናይል ክፍለ ሀገሮች ሲሆን በጎርፉ ሳቢያ የደረሰው የንብረት ውድመት በነዋሪዎች የኑሮ ገቢ ላይ መጠነ ሰፊ ጉዳት እንዳደረሰ ነው የተገለጸው። የእርሻ መሬቶች፣ መኖሪያ ቤቶች፣ ሰብሎች እና መንገዶች የወደሙ ሲሆን ብዛት ያላቸው የቀንድ ከብቶች በጎርፉ ተወስደዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዋይት ሀውስ ባለስልጣናት በተለያዩ የዓለም አካባቢዎች ልማት ተኮር ጉብኝት እያደረጉ መሆናቸው ተገልጿል። የዋይት ሀውስ ቤተ መንግስት ባለስልጣናቱ አየር ንብረት፣ ጤና፣ ዲጂታል ቴክኖሎጂ፣ የጾታ እኩልነትን ወዘተ በመሳሰሉ ጉዳዮች ላይ ሊከናወኑ የሚችሉ ወደ ሐምሳ የሚሆኑ ስራዎችን ለመለየት በተለያዩ የዓለም ማዕዘናት እየተዘዋወሩ መሆናቸውን የተመለከተው የዋይት ሀውስ የዓለም አቀፍ ኢኮኖሚ ጉዳዮች ምክትል የብሔራዊ ጸጥታ አማካሪው ዳሊፕ ሲንግ ቢልድ ባክ ወርልድ የሚል ስያሜ የተሰጠውን የፕሬዚደንት ጆ ባይደንን መርሃ ግብር ይዘው በቅርቡ በጋናና በሴኔጋል ጉብኝት አካሂደዋል። ፕሬዚደንት ባይደን መርሃ ግብሩን ባለፈው ሰኔ በተካሄደው የቡድን ሰባት የመሪዎች ጉባኤ ላይ ሳያስተዋውቁ በታዳጊ ሀገሮች ከፍተኛ ጥራትና ግልጽነት ያለው የመሠረተ ልማት አጋርነት ለመፍጠርና በወጪዎችም ድጋፍ ለማድረግ አላማው ያደረገ መሆኑን አመልክተዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤሚሊ ሆርን በሰጡት ቃል የዳሊፕሲንግ የጋናና የሴኔጋል ጉብኝት የመርሃ ግብሩ የመጀመሪያ የውይይትና የማዳመጥ ጉዞ መሆኑን ገልጸው ፕሬዚደንት ባይደን ከአፍሪካ ሀገሮች ጋር ያለንን ትስስር ለማጠናከርና በዓለም ዙሪያ ኮቪድ-19 ወረርሽኝ ይበልጡን እያሰፋው የሄደውን የቁሳዊ የዲጂታል ቴክኖሎጂ እና የሰብአዊ መሰረተ ልማት ክፍተት ለማጥበብ ፕሬዚደንቱ ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። በኮቪድ-19 ዜና ዩናይትድ ስቴትስ የኮቪድ-19 ክትባት ምርቷን ከፍ በማድረግና ለድሆች ሀገሮች መለገሷን በመቀጠል ዓለም አቀፉን ወረርሽኝ በሚቀጥለው ዓመት በዚህ ጊዜ ለማጥፋት ግብ ይዛ እየተንቀሳቀሰች መሆኗን አስታወቀች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በሰጡት ቃል ዩናይትድ ስቴትስ በዓለም ዙሪያ ግጭት ባለባቸው አካባቢዎች ለሚኖሩ ሰዎች የጆንሰን ኤን ጆንሰን የክትባት መድኃኒቶችን ለመላክ ከስምምነት ላይ እንዲደረስ መርዳቷን ገልጸዋል። ብሊንከን ከሌሎች ሀገሮች የውጭ ጉዳይ ሚኒስትሮች እና ከዓለም አቀፍ ድርጅቶች ባለስልጣናት ጋር በርቀት ባደረጉት ጉባኤ ጆንሰን ኤን ጆንሰን ኩባንያ በአለም ዙሪያ የኮቪድ ክትባትን ለማዳረስ ከሚሰራው ከኮቫክስ ጋር በግጭት ቀጠናዎችና በሌሎችም ሁኔታዎች ውስጥ ላሉ ሕዝቦች የመጀመሪያውን የክትባት ድጋፍ ለማቅረብ ዩናይትድ ስቴትስ ስምምነት ላይ እንዲደርሱ መርዳቷን ይፋ አድርገዋል። በሌላ የኮቪድ ዜና ዩናይትድ ስቴትስ ውስጥ ከ18 ዓመት በላይ የሆኑ ሰዎች በሙሉ የኮቪድ-19 ክትባት ማጠናከሪያውን መውሰድ እንዲፈቀድላቸው መጠየቁን ፋይዘር ኩባንያ አስታወቀ። የመድኃኒት ኩባንያው በጉዳዩ ዙሪያ የተካሄደ አንድ አዲስ ጥናት ሪፖርት ጠቅሶ ትናንት ማክሰኞ ለዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ጥያቄውን ማቅረቡ ተዘግበዋል። በሁለት ጊዜ የሚሰጠውን የፋይዘሩን ክትባት ሦስተኛ ማጠናከሪያውን የወሰዱ 10 ሺህ በጎ ፈቃደኞችን ያሳተፈ ጥናት መካሄዱን ፋይዘር ገልጾ በክትትሉ የመጀመሪያ ውጤት መሠረት ሦስተኛውን ማጠናከሪያ ክትባት የተከተቡ ሰዎች ቫይረሱን በ95 ከመቶ የሚከላከልላቸው መሆኑ እንደታየ ጠቅሷል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ እና የበሽታ መቆጣጠሪያና መከላከያ ማዕከሉ ሲዲሲ ማጠናከሪያ ክትባቱን መውሰድ ያለባቸውን የሕብረተሰብ ክፍሎች ከጥቂት ሳምንታት በፊት ለይተው ይፋ ማድረጋቸው ይታወሳል። ከ65 ዓመት በላይ የሆኑና ቫይረሱ ቢይዛቸው በጠና የመታመም አደጋ ተጋላጭ የሆኑ ሰዎች እንዲሁም የጤና ሰራተኞችን ጨምሮ የስራቸው ጸባይ ለቫይረሱ እጅጉን የሚያጋልጣቸው ሰራተኞች በሙሉ ማጠናከሪያ ክትባቱን እንዲከተቡ ነው የፈቀዱት። ይህ በዚህ እንዳለ የብሪታንያና የስዊድኑ የመድኃኒት ኩባንያ አስትራዜኔካ ሙሉ ትኩረቱን የኮቪድ-19 ክትባቶችና መድኃኒቶች መስራትና ማምረት ላይ የሆነ ክፍል ሊያቋቁም መሆኑን አስታውቋል። በሌላ ዜና ደግሞ ጀርመን ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ መጥቷል። ይህንኑ ተከትሎም የበርሊን ከተማ ቻሪቴ ሆስፒታል በቫይረስ ተላላፊ በሽታዎች ኃላፊ የሆኑት ዶክተር ክሪስቲያን ድሮስተን የክትባት ሂደቱ ካልተፋጠነ በስተቀር 100 ሺህ ሰዎች ለሕልፈት ሊዳረጉ እንደሚችሉ በዛሬው ዕለት አስጠንቅቀዋል። የዓለም የአየር ግለትን የሚገድቡ ጠንካራ እርምጃዎች እንዲወሰዱ ጥሪ ቀርበዋል። ስኮትላንድ ግላስጎ ላይ እየተካሄደ ባለው የአየር ንብረት ጉባኤ ላይ ድርድር እየተደረገበት ባለው ረቂቅ ሰነድ ሀገሮች የካርቦን ልቀታቸውን ለመቀነስ የሚያደርጉትን ጥረት በአስቸኳይ ማጠናከር እንደሚገባቸው ያሳስባል። የዓለም የአየር ግለትን ለመቆጣጠር የሚቻለው ያን ካደረጉ ብቻ መሆኑን የሚያሳስበውና ዛሬ ይፋ የሆነው ሰነድ እንደ አውሮፓውያን አቆጣጠር ለ2030 ዓመተ ምህረት የተወጠነውን ግብ ለማሳካት ሀገሮቹ ያላቸውን እቅድ እንደገና እንዲገመግሙት ይጠይቃል ተብሏል። የበለጸጉት ሀገሮች ድሆቹን ሀገሮች በአየር ንብረት ለውጥ የተነሳ የሚገጥሟቸውን ችግሮች መቋቋም እንዲችሉ ሊረዱ የሚገባ መሆኑንም ሰነዱ ያሳስባል። በአየር ንብረት ጉባኤ ላይ የተካፈሉ ያሉት ቁጥራቸው ወደ ሁለት መቶ የሚጠጉ ሀገሮች በቀረበው ሰነድ ላይ የሚያደርጉት ድርድር በርካታ ቀናት እንደሚወስድ ነው የሚጠበቀው። ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። እንድታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ፌደራል 2014 ዓ.ም ዝግጅታችን ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን ቀዳሚ ርዕስ እናስደምጣችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት የህወሓት ታጣቂዎች በአማራ ክልል ተቆጣጥረውት በነበረው የንፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራትና በቡድን መድፈራቸውን እንዲሁም ሆስፒታሎችና የሕክምና ተቋማትን መዝረፋቸውን አስታውቋል። ጥቃት የደረሰባቸውን ሴቶች ሆስፒታሎችና የህክምና ተቋማት የሚሰሩ ሰዎችን ማነጋገሩን የጠቀሰው አምነስቲ ከከተማዋ አስተዳደር ያገኘው መረጃ ህወሓት ስፍራውን ለአስር ቀናት ተቆጣጥሮ በነበረበት በነሐሴ ወር ሰባ አንድ ሴቶች መደፈራቸውን እንደሚያሳይም ጠቁሞ ሁኔታው በሰብአዊነት ላይ የደረሰ ጥቃት ነው ብሏል። የአሜሪካ ድምጽ ከዚህ ቀደም በተጠቀሰው ከተማ ተገኝቶ ጥቃት የደረሰባቸውን ሴቶች ማነጋገሩ ይታወሳል። በጉዳዩ ላይ ከህወሀት በኩል እስካሁን የተባለ ነገር የለም። የሪፖርቱን ዝርዝር ስመኝሽ የቆየ እንደሚከተሉ አስተናድተዋለች። አምነስቲ ኢንተርናሽናል ዛሬ ባወጣው ሪፖርት የህወሀት ታጣቂዎች ከነሐሴ 6 እስከ ነሐሴ 12 2013 ዓ ም ለአስር ቀን ተቆጣጥረውት በነበረው የአማራ ክልል ነፋስ መውጫ ከተማ ሴቶችን በጠመንጃ በማስፈራራት በቡድን መድፈራቸውን ማረጋገጡን አስታውቋል። በድርጊቱ ጥቃት የደረሰባቸውን 16 ሴቶች ማነጋገሩን የገለጸው አምነስቲ የህወሀት ታጣቂዎች ሴቶቹን ማንነታቸውን መሰረት ባደረገ ሁኔታ አዋራጅ ስድብ ይሰድቧቸው እንደነበርና የመንግስት ተዋጊዎች የትግራይ ሴቶችን በመድፈራቸው ለብቀላ እንደሚደፍሯቸው እንደነገሯቸው በሪፖርቱ ላይ ጠቅሷል። አምነስቲ ካነጋገራቸው በንፋስ መውጫ ጥቃት ከደረሰባቸው ሴቶች አንዷ ስሟን በእምነት ሲል የጠቀሰው የ45 ዓመት ሴት ስትሆን የህወሀት ታጣቂዎች ነሐሴ 8 ቀን ወደ ቤቷ መምጣታቸውንና ቡና እንድታፈላላቸው ካደረጉ በኋላ ለሶስት እንደደፈሯት ተናግራለች። ሌላዋ በከተማው ምግብ በመሸጥ ትተዳደር የነበረች የ30 አመቷ ገበያ ነች በበኩሏ የደረሰባትን የመድፈር ጥቃት ለአምነስቲ ስታስረዳ ያደረሱብኝን ለመናገር ቀላል አይደለም አስገድደው ደፍረውኛል ሶስቱም የደፈሩኝ ልጆቼ እያለቀሱ እያዩ ፊት ለፊት ነው ትልቁ ልጄ አስር አመቱ ነው ሁለተኛው ደግሞ ዘጠኝ አመቱ ነው የህወሀት ወታደሮች ሲደፍሩኝ ልጆቼ እያለቀሱ ነበር የሚፈልጉትን ካደረጉ በኋላ ጥለው ሄዱ በተጨማሪም ደብድበውኛል። የነበረኝን ሽሮና በርበሬም ወስደዋል። ልክ እንደሚተኩሱብኝ ጠመንጃቸውን እላይ ላይ ይደግኑ ነበር። በአራት የህወሀት ታጣቂዎች መደፈሯን የገለጸችው የ28 ዓመቷ ሀመልማል በበኩሏ የ10 ዓመት ልጇ እያየ መደፈሯን ገልጻ እርሷን የፈለጉትን እንዲያደርጉ፣ ልጆቿን ግን እንዳይገሉባት ትለምን እንደነበር መናገሯን ሪፖርቱ አካቷል። የህወሀት ታጣቂዎች ሴቶቹን ከመድፈር በተጨማሪ ቤታቸውን መዝረፉን የጠቀሰው የአምነስቲ ሪፖርት አብዛኛዎቹ ጥቃት የደረሰባቸው ሴቶች ከእጅ ወደ አፍ ኑሮ የነበራቸው በዝቅተኛ ገቢ ይተዳደሩ የነበሩ መሆናቸውን ገልጿል። ጥቃቱ በደረሰበት ወቅት ዘጋቢያችን አስቴር ምስጋናው ወደ ንፋስ መውጫ ከተማ ተጉዛ ያነጋገረቻቸው እድሜያቸው በሃምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ሁኔታውን ለአሜሪካ ድምጽ ባስረዱበት ወቅት የህወሀት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን እቤታቸው ድረስ በመጣ በአንድ የህወሀት ታጣቂ መደፈራቸውን ገልጸው ነበር።

ሌላዋ በወቅቱ ያነጋገርናት በሰላሳዎቹ የዕድሜ ክልል ውስጥ እንደምትገኝ የገለጸችልን የሶስት ልጆች እናት ስሟ በተመሳሳይ እንዳይጠቀስ የጠየቀች ሲሆን በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች። ከተቀመጥኩበትም ሶስት አራቱ ነው መጡብኝ። ከመጡም አዛ በኋላ አንዱ ልጄ ነፍስ ያወቀ ነው ሲል መታ። በቃ ያው እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት ነው። አዛን በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዚያ ይዞ ብሄድ ያለ ልጄ ብዬ ስታገል፣ ያው ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ። እንደ ተጎዳው ነው የሚነግርሽ ዳለ ማለት ልጥ ነው ያልኩት ሁለተኛ ልጄ እሪ ያለበትን ያው ልጄን መተውታል። ህጻን ነው የሱ የስምንት አመት እጅ ነው መተውብኛለሽ እና ምንም አልችልም። ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድ እያየ በሌላ በኩል ህወሀት በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ያልሰጠ ሲሆን ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዙ የሚቀርቡ ውንጀላዎችን አይቀበሏቸውም። በተጨማሪም ከዚህ ቀደም በተመሳሳይ ጉዳይ ላይ የተናገሩት መንግስት በአሸባሪነት የፈረጀው የድርጅቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው እንዲህ ያሉ የመብት ጥሰቶችን እንደማይፈጽሙ ገልጸው ጉዳዩ ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሯቸው መጠየቃቸው ይታወሳል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ አዲስ የወጣውን ሪፖርት አስመልክቶ ሲናገሩ ጥቃት ከደረሰባቸው ሴቶች የሰማናቸው በህወሀት ታዋጊዎች የተፈጸሙት እጅግ አስከፊ ድርጊቶች የጦር ወንጀል መባል የሚችሉ በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው ያሉ ሲሆን፣ የህወሀት ታጣቂዎች በሰብአዊ መብት ለሚደርሱትን ጥቃትና ጾታንና ወሲብን መሰረት ያደረገ ጥቃትን ጨምሮ ዓለም አቀፉን ሰብአዊ ሕግ ጥሰት በአስቸኳይ ማቆም አለባቸው አ። ባህሩ እንደነዚህ አይነት ጥቃቶችን ሊታለፉ እንደማይችሉ በግልጽ ማሳወቅና ይህን ድርጊት የፈጸሙትን ተጠርጣሪዎች ከኃላፊነታቸው ማንሳት አለባቸው ብለዋል። የአምነስቲ የምስራቅ አፍሪካ አጥኚ የሆኑት አቶ ፍስሐ ተክሌ በበኩላቸው ለአሶሴትድ ፕሬስ ሲናገሩ ይሄ በዘጠኝ ቀን ብቻ መፈጸሙ እጅግ አስደንጋጭ ነው ብለዋል። አምነስቲ በከተማዋ የተመለከተው ማንነትን መሰረት ያደረገ ስድብና ጥቃት እንዲሁም የቡድን መድፈር በትግራይ ከነበረው ጋር ተመሳሳይ መሆኑንም አመልክተዋል ተዋል። አምነስቲ የሴቶቹን ጥቃት በተመለከተ ዛሬ ባወጣው ሪፖርት በህወሀት ታጣቂዎች የመድፈር ጥቃት የደረሰባቸው ሴቶች በአካላቸውና በአይምሯቸው ላይ በደረሰባቸው ጉዳት ስቃይ ላይ መሆናቸውን እንደገለጹለትና ለጀርባ ህመም፣ ደም የቀላቀለ ሽንት፣ የመራመድ ችግርና የአይምሮ ጭንቀት መጋለጣቸውንም ጠቅሷል። ሪፖርቱን ለማጠናከር የከተማውን መንግስት የሴቶች ህፃናትና ወጣቶች ቢሮ ማነጋገሩን የጠቀሰው አምነስቲ ህወሀት አካባቢውን ተቆጣጥሮ በነበረበት በሚደረስበት ጊዜ ሰባ አንድ ሴቶች የመደፈር ጥቃት ደርሶባቸው ማመልከታቸውን እንደነገሩት ጠቅሷል። ከፌዴራሉ የፍትህ ሚኒስቴር የተገኘው ቁጥር ደግሞ 73 እንደሚደርስም አስቀምጧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት የተናጠል የተኩስ ማቆም ካወጀ በኋላ ህወሀት ጦርነቱን ገፍቶ ተቆጣጥሯቸው በነበሩ የሰሜንና ደቡብ ጎንደር ዞኖች እንዲሁም በአፋር ክልል በሚገኙ ወረዳዎች ይኖሩ በነበሩ ሰላማዊ ዜጎች ላይ የሰብአዊ መብት ጥሰት መፈጸሙን ከአስር ቀናት በፊት የኢትዮጵያ ፌዴራል ፖሊስና ፍትህ ሚኒስቴር ጠቅላይ አቃቤ ህግ ህግ ዘርፍ በጋራ ባወጡት የመጀመሪያ ደረጃ የምርመራ ሪፖርት ግኝት አስታውቀው ነበር። በተጠቀሱት አካባቢዎች 482 ሰዎች መገደላቸውን በ109 ሴቶች ላይ ያስገድዶ መድፈር መፈጸሙንና በ165 ሰዎች ላይ የአካል ጉዳት እንደደረሰባቸው ሪፖርቱ ይፋ አድርጓል። ሪፖርቱ ይፋ በተደረገበት ወቅት መግለጫውን የሰጡት የፌዴራል ጠቅላይ አቃቢ ህግ ዘርፍ ሚኒስቴር ሁኔታ አቶ ፈቃዱ ጸጋ ያስገድዶ መድፈር ኢሰብአዊ ድርጊቶች ተፈጽመዋል የተባሉባቸውን አካባቢዎች ሲዘረዝሩ ይህም ብለዋል። እስካሁን በምርመራ ሂደት ማረጋገጥ ነው። በአማራ ክልል ደቡብ ጎንደር ንፋስ መውጫ ከተማ ብቻ 73 ሴቶች አስገድዶ መደፈራቸውን፣ በአማራ ክልል ሰሜን ጎንደር ዳባት ደባርቅና ዜሌማ ንስ ወረዳ 29 ሴቶች አስገድዶ መደፈራቸውን፣ በአፋር እስካሁን ሪፖርት የተደረጉ ሰባት ሴቶች አስገድዶ መደፈራቸውን አረጋግጠናል። በተጨማሪም አቶ ፈቃዱ የተፈጸሙት ጥቃቶች እጅግ ዘግናኝ እና ለመናገር የሚከብዱ ናቸው ብለው ነበር። ሴቶቻችን ሲደፍሮ የነበሩት የምናወራረደው ሂሳብ አለ፣ የእኛ እናቶች ተደፍረዋል፣ እናንተ ላይ እናወራረዳለን የሚሉ ቃል በመጠቀም ፋነው ለአማራ ልዩ ኃይል መከላከያ እናቶቻችንን ደፍረዋል፣ እናንተን በመድፈር እናወራረዳለን ቃል በቃል ይጠቀሙ የነበረ ብዙ የምስክርነታቸውን የሰጡ ግል ተበዳጅ የገለጹት አገላለጽ ስለሆነ ነው። አንድ ሴት ከሁለት እስከ 15 በሚደርሱ ሰዎች በተደጋጋሚ እንድትደፈር የሆነችበት 15 ሰዎች እያልኳቸው ያለው በተለያየ ቀን አይደለም። ሁለት ሶስት ሰው እያልኳቸው ያለው በተለያየ ቀን አይደለም። በአንድ ጊዜ በተከታታይ፣ አንተ ግባ፣ አንተ ውጣ እየተባለ አስገድዶ የተደፈሩበት አስነዋሪ የሆኑ ለሞራል ተቃራኒ የሆኑ የግብር ስጋ ግንኙነት የተፈጸመባቸው ሴቶቻችን ጋር ጎሳ ጥቃቶች የተፈጸመባቸው ሁኔታዎች ናቸው የነበሩ። የሰባት ወር እርጉዝ ሴት ለሶስት የተደፈረችበት ይህንኑ ሁኔታ ያጠናከረው የዛሬው የአምነስቲ ኢንተርናሽናል ሪፖርት በከተማው የሚገኙ የሕክምና ተቋማት በህወሀት ታጣቂዎች በመውደማቸውና በመዘረፋቸው የመደፈር ጥቃት የደረሰባቸው ሴቶች አስቸኳይ የእርግዝና መከላከያ የኤች አይ ቪ ምርመራና ሌሎች በወሲብ የሚተላለፉ በሽታዎች ሕክምና አገልግሎት ማግኘት እንዳልቻሉ እንዲሁም ከደረሰባቸው ጉዳት ማገገም እንዲችሉ የማማከር አገልግሎት እንዳላገኙ የአምነስቲ ሪፖርት ጠቅሷል። እንደ ምሳሌም አስገድዶ የመድፈር ጥቃት የደረሰባት የ20 ዓመቷ ሰላማዊት በደረሰባት ጥቃት ምክንያት ማርገዟን ብትገልጽ ምንም አይነት የህክምና አገልግሎት አለማግኘቷን አምነስቲ በሪፖርቱ አካቷል። አምነስቲ ያነጋገረው ተመሳሳይ አገልግሎት ይሰጥ የነበረ አንድ መንግስታዊ ያልሆነ ድርጅትም መንግስት የሰብአዊ እርዳታ በሚሰጡ ድርጅቶች ላይ ባለው አቋም ምክንያት ባደረበት የጸጥታ ስጋት አካባቢ ላይ እርዳታ መስጠት እንዳልቻለ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትግራይ ክልል ሰብአዊ ረዴት እንዳይገባ መከልከሉ በክልሉ የሚገኙ የአስገድዶ መድፈር ድርጊት ሰለባዎችን እየጎዳ መሆኑን ሂውማን ራይትስ ዎች የተሰኘ የመብት ተሟጋች ድርጅት አስታወቀ። በጉዳዩ ላይ በትላንትና ዕለት ዘለግ ያለ ሪፖርት ያወጣው ተቋሙ በአስቸኳይ ምግብ፣ መድኃኒት ወደ ክልሉ እንዲገባ እንዲፈቀድ ለዓለም አቀፍ ምርመራም ድጋፍ እንዲደረግ ጠይቋል። ሀብታሙ ስዩም የሪፖርቱን ይዘት እንደሚከተለው ያሰማናል። ባለ 89 ገጹ የሁማን ራይትስ ዎች ሪፖርት ያንን ቀን ሁሌም ማስታውሰዋለሁ የሚል ርዕስ ያለው በትግራይ ክልል ለሚገኙት ጾታን መሰረት ያደረጉ ጥቃት ተጎጂዎች ተገቢ አገልግሎቶች በፍጥነት ይቀርቡ ዘንድ በዋነኝነት የሚጠይቅም ነው። ኢትዮጵያ መንግስት ወደ ትግራይ ክልል እርዳታ እንዳይገባና አስፈላጊ አገልግሎቶች እንዳይሰጡ መገደቡ በክልሉ የሚገኙ ጤና ተኮር ተቋማት ከመውደማቸው ጋር ተዳምሮ የወሲብ ጥቃት ተጎጂዎች እጅግ አስፈላጊ የሆኑ እንክብካቤዎችና ህክምናዎችን እንዳያገኙ እየከለከላቸው ነው ብሏል። መብት ተሟጋቹ ተቋም በሰሜን ኢትዮጵያ ግጭት ከተቀሰቀሰበት የጎርጎሳውያኑ ህዳር 2020 ወዲህ ተገደው በተደፈሩ ዕድሜያቸው ከ6 እስከ 80 ዓመት በሆናቸው ሴቶች ላይ ደርሰዋል የተባሉ አደገኛ የጤና ጉዳቶችን ቀውሶችና መገለልን መመዝገቡን ያስታወቀው ተቋሙ የኢትዮጵያ መንግስት ክልሉን መክበቡ በቂና ቀጣይ ምላሽ ለተጎጂዎች ብሎም የወደመውን የክልሉን የጤና ስርዓት ለመጠገን የሚችሉ ምላሾች እንዳይሰጡ በመከልከል ያስከተለውን ሰብአዊ ጥፋት በጉልህ እንዳሳየም አስታውቀዋል። በጦርነቱ ዘጠኝ ወራት ተፋላሚ ወገኖች የተንሰራፋ ወሲባዊ ጥቃት ፈጽመዋል። ሆን ብለው የጤና ተቋማት ላይ በማነጣጠራቸውም ሰለባዎችና ማህበረሰቡን አናግተዋል ያሉት የተቋሙ የሴቶች መብት ጥበቃ ቡድን ኃላፊ ኒሻ ቫሪያ፣ ከሰኔ ጀምሮ መንግስት የጀመረው ከበባ ተጎጂዎች የህክምናና ማህበረሰብ ነክ የስነ ልቦና እንዲሁም የአእምሮ ጤና እገዛ እንዳያገኙ በማድረግ ጥምር ጉዳት ማድረሱን ተናግረዋል። በኢትዮጵያ የፌዴራል ኃይሎችና አጋሮቻቸው ማለትም በኤርትራና አማራ ክልል ኃይሎች ቁጥጥር ስር ባሉ ስፍራዎች አስገድዶ መድፈር፣ በቡድን መድፈር፣ ወሲባዊ ባርነትና ማሰቃየት የቤተሰብ አባላትን ከመግደል፣ መደብደብና ዘርን መሰረት ያደረጉ አስነዋሪ ቃላትን ከመጠቀም ጋር ተዳምረው መፈጸማቸውን ያወሰው ተቋሙ የትግራይ ኃይሎችም በክልሉ በሚገኙ የኤርትራ ስደተኞችና በአማራ ክልል በሚገኙ ሰላማዊ ሰዎች ላይ አስገድዶ መድፈር፣ ግድያና ሌሎች የመብት ጥሰቶችን መፈጸማቸውንም አስታውቀዋል። የወሲባዊ ጥቃት ተጎጂዎች ያስፈልጋቸዋል ተብለው ከተጠቀሱት የሕክምና አገልጋሎቶች መካከል የጽንስ ማቋረጥ፣ የኤችአይቪና ሄፓታይተስ ቢ በሽታዎች ሕክምና፣ ለተሰበረ አጥንት፣ በስለት ለደረሰ ቁስለትና አሰቃቂ ፌስቱላ የሚሆኑ የሕክምና አገልግሎቶች ተጠቅሰዋል። ተጎጂዎች ለደረሰባቸው ጭንቀትና ድህረ አሰቃቂ ትዕይንት ድብርት ፖስት ትራማቲክ ዲስትረስ ድጋፍ እንደሚያስፈልጋቸውም ተጠቁሟል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ዓለም አቀፍ ለጋሾች የኢትዮጵያ መንግስትም ሆነ በትግራይ ግጭት ውስጥ ተሳታፊ በሆኑ አካላት ላይ የትግራይ ህዝቦች ነፃ አውጪ ግንባር ህወሓትን ጨምሮ የመብት ረገጣን እንዲያቆሙ በአስቸኳይ እርዳታ እንዲገባ እንዲፈቅዱና በደረሱ በደሎች ዙሪያ የሚደረግ ዓለም አቀፍ ምርመራን እንዲደግፉ ጫና እንዲያሳድሩባቸው ሁማን ራይትስ ዎች አሳስበዋል። ተቋሙ ይህንን ሪፖርት ለማጠናቀር ወደ ሰላሳ የሚጠጉ የጤናና የረዴት ሠራተኞችን፣ ለጋሾችን፣ የወሲብ ጥቃት የደረሰባቸውን ተጎጂዎችና ምስክሮችን ማናገሩን ከዚህ በተጨማሪ ደግሞ ከአርባ በላይ ተጨማሪ ግለሰቦችን ስም ያልተጠቀሰበት የሐኪም ማስታወሻዎችን ከአገልግሎት ሰጪዎች ማግኘቱን፣ በስልክና በጽሑፍ ከትግራይ ክልል ባለሥልጣናት ጋር ቃለ ምልልስ ማድረጉን፣ ከኢትዮጵያ መንግሥት በኩል ግን መረጃ ለማግኘት ያቀረበው ጥያቄ መልስ አለማግኘቱን አክሏል። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ዘገባችን እንውሰዳችሁ። የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ባለባቸው የሰሜን ኢትዮጵያ ለዓለም ምግብ ፕሮግራም የሚሰሩ ሰባ ሁለት አሽከርካሪዎች መታሰራቸውን አስታውቋል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት በኢትዮጵያ የሚሰሩት ሀያ ሁለት የድርጅቱ ሰራተኞች በትግራይ ተወላጆች ላይ የሚደረገውን የእስር ዘመቻ ተከትሎ አዲስ አበባ ውስጥ በፌዴራል መንግስቱ ታስረዋል ሲል ትላንት ማክሰኞ ያወጣውን መግለጫ ካስታወቀ በኋላ ነው። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዲጃሪክ ከዓለም የምግብ ፕሮግራም ጋር በኮንትራት የሚሰሩ ሰባ ሁለት አሽከርካሪዎች በአፋር ክልል ዋና ከተማ ሰመራ ውስጥ መያዛቸውን አረጋግጠናል። የታሰሩበትንም ምክንያት እንዲያስረዱን ከኢትዮጵያ መንግስት ጋር እየሰራንበት ነው ብለዋል። በመንግስታቱ ድርጅት ስር በሚገኙት የተለያዩ ተቋማት የሚሰሩት ሰራተኞች ስለታሰሩበት ምክንያት የተገለጸ ነገር አለመኖሩም የገለጹት ቃል አቀባዩ መንግስት የታሰሩት ሰራተኞች ደህንነት የተጠበቀና የተሟላ የሕግ ከለላ እንዲሰጣቸው ለማድረግ እንደሚሰሩ ተናግረዋል። አንዳንዶቹ ከታሰሩ ጥቂት ቀናት ያለፋቸው መሆኑን ቃል አቀባዩ የገለጹ ሲሆን ስድስት ሰዎች ሲለቀቁ አስራ ስድስቱ ግን አሁንም በእስር ላይ መሆናቸው ተመልክተዋል። በእስር የቀሩት በተባበሩት መንግስታት የደህንነት ባለሥልጣናት የተጎበኙ መሆናቸውም ተገልጿል። በአፋር ሰመራ ከታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑም በዘገባው ተጠቅሷል። በአፋር ሰመራ የታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑም በዘገባው ተጠቅሷል። እንደ አውሮፓ አቆጣጠር መስከረም 30 ሰባት የተባበሩት መንግስታት ድርጅት ሰራተኞች በአገር ውስጥ ጉዳይ ጣልቃ ገብተዋል ተብለው ከአገር የተባረሩ መሆናቸው ይታወቃል። በትናንትና ዕለት ስለ ጉዳዩ ተጠይቀው አስተያየታቸውን የሰጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል። ይህ የተረጋገጠ ከሆነ እኛም የብሔር ማንነትን መሰረት በማድረግ የተያዙትን የተባበሩት መንግስታት ድርጅት ሰራተኞችን እስር እናወግዛለን። እርስዎ ከጠቀሱት ሪፖርት እንደምንረዳው እነዚህ የታሰሩ ሰዎች የትግራይ ተወላጆች ናቸው። ኢትዮጵያ መንግስት የጸጥታ ኃይሎች የብሔር ማንነትን መሠረት አድርገው የሚያደርሱት ወከባና ጥቃት በፍጹም ተቀባይነት አይኖረውም። ከህዋት ጋር ግንኙነት ባላቸው የትግራይ ኃይሎችና አማጽያንም የሚደርሱትን የበቀል ጥቃት እኩል እናወግዛለን። ሁሉም ወገኖች ከእንደዚህ ያለ ድርጊት ተቆጥበው የሰብአዊ መብትና የህግ የበላይነትን እንዲያከብሩ ጥሪያችን እናቀርባለን። የተባበሩት መንግስታት የጸጥታው ምክር ቤት በበኩሉ መንግስት ወደ አካባቢው የሚላከው እርዳታ እንዳይደርስ በማድረጉ በትግራይ ክልል የምግብና የነዳጅ እጥረት መከሰቱን አመልክቷል። ጦርነቱ ሙሉ ለሙሉ ወደ እርስ በርስ ጦርነት ከማምራቱ በፊት በትግራይ ላለው ግጭት የፖለቲካ መፍትሄ ለመስጠት የሚደረገው ጥረትና እድሉ ጊዜው እየጠበበ መምጣቱንም ምክር ቤቱ አስታውቋል። በዩናይትድ ስቴትስና ግብጽ የጋራ ምክክር ላይ ከግብጽ የውጭ ጉዳይ ሚኒስቴር ጋር ተገናኝተው በኢትዮጵያ ጉዳይ ላይ መነጋገራቸውን ያወሱት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም በኢትዮጵያው ስላለው ወቅታዊ ሁኔታ ይህን ብለዋል። The crisis in Ethiopia also puts the stability of the Horn of Africa at risk. We continue to engage uh, with all parties. በኢትዮጵያ ያለው ሁኔታ በአፍሪካ ቀንድ ያለውን መረጋጋት ለአደጋ አጋልጦታል። ከአጋሮቻችን ጋር ሆነን በአካባቢው ያሉ ሁሉም ወገኖች ያለምንም ቅድመ ሁኔታ ተኩስ በማቆም ለሰላማዊ ድርድር እንዲቀመጡ የምናደርገውን ማበረታታት እንቀጥላለን። መፍትሔ ለማፈላለግ የተለያዩ ወገኖችን በማነጋገር ላይ የሚገኙት በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሲንጉ ኦባሳንጆ ትናንት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ለፖለቲካዊ መፍትሄ እድሉ ቢኖርም ያለችው ቀዳዳ ግን በፍጥነት እየጠበበች ነው ብለዋል። አድማጮች ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ ነው የምናልፈው። የሀገሪቱን ሕግ በመተላለፍ እንጂ የተባበሩት መንግስታት ሰራተኛ በመሆናቸው እና በድርጅቱ ስራቸው ምክንያት የታሰሩ የሉም ሲል የኢትዮጵያ መንግስት አስታውቋል። የተባበሩት መንግስታት ድርጅት በትላንትናው ዕለት በዚሁ በሰጠውና አሁን ባደመጣችሁት መግለጫ አስራ ስድስት ኢትዮጵያውያን የድርጅቱ ሰራተኞች መታሰራቸውን ማስታወቁ ይታወሳል። በዚህ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ እየሰጡን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በተለይም የአስቸኳይ ጊዜ አዋጁን በመተላለፍ የታሰሩ ሰዎች ውስጥ የተባበሩት መንግስታት ድርጅት ሰራተኞች ሊኖሩ እንዲችሉ ጠቁመዋል። ይሁን እንጂ ከተባበሩት መንግስታት ድርጅት ስራ ወይም ከማንነት ጋር በተያያዘ የታሰረ ሰው የለም ብለዋል። ኬኔዲ አባተ ዝርዝሩን ያሰማናል። የተባበሩት መንግስታት ቃል አቀባይ ስቴፋን ጁጃሪክ ታስረዋል ያሏቸውን ኢትዮጵያውያን የተመድ ሰራተኞች በተመለከተ ለአሜሪካ ድምፅ ምላሽ የሰጡት የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉ የሀገሪቱን ህግ በመተላለፍ እንጂ በተመድ ሰራተኝነታቸውና ከድርጅቱ ጋር በተያያዘ ስራቸው የታሰሩ የሉም ሲሉ ተናግረዋል። የተመድ ሰራተኛ ሆነው የታሰሩ የለም። በተመድ ስም ኢትዮጵያውያን ናቸው በራሳቸው ሀገሪቱን ህግ በመተላለፍ የታሰሩ አሉ። ኢትዮጵያውያን ሆኖ እነዛ ተመድ ሊሰሩ ይችላሉ፣ ሌላ መስሪያ ቤት ሊሰሩ ይችላሉ። ከሚሰሩበት መስሪያ ቤት ስራና ከራሳቸው የስራ ሁኔታ አኳያ ሳይሆን ህግን በመተላለፍ የታሰሩ አሉ። እዛ ውስጥ ሊኖሩ ይችሉ ይሆናል እንግዲህ የተመድ ሰራተኞች እንጂ የተመድ ሰራተኛ በመሆናቸው ምክንያት የታሰረ የለም። ህግን በመተላለፍ ታስረዋል ከተባሉት ሰዎች መካከል የተባበሩት መንግስታት ሰራተኞች ይገኙ እንደሆነ በመንግስት በኩል የሚታወቅ ነገር ስለመኖሩ ላነሳውላቸው ጥያቄ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል። ሎካል ሰዎች ናቸው፣ ኢትዮጵያውያን ናቸው። ለምን ማረጋገጥ ያስፈልገናል? እኛ ተመድ ስራ ይስራል። የተመድ ሰራተኛ በመሆኑ የታሰረ ሰው የለም። የተመድ ሰራተኛ በመሆኑ ከተመድ ስራ ጋር ባህሪ ጋር የተያዘ የሚገናኝ በዛ የታሰረ የምናውቀው ሰው የለም። ግን የተመድ ሰራተኛ ሊሆን ይችላል፣ የሆነ ሌላ ተቋም ሰራተኛ ሊሆን ይችላል። ኢትዮጵያዊ ሆኖ ህግ የተላለፈ የታሰሩ አሉ። ያ ደግሞ ህግን በመተላለፍ እንጂ የተመድ በመሆን ወይም የሌላ ተቋም በመሆን አይደለም። ይሄ በፖሊስ በጥርጣሬ ያሰራቸው ህግን የተላለፉ በተለይም ከአስቸኳይ ጊዜ አዋጁ ጋር በተያያዘ የተከለከሉ ድርጊቶችን የፈጸሙ የተያዙ የታሰሩ የተጠረጠሩና የተያዙ ሰዎች አሉ። እነዚህ ግን ኢትዮጵያውያን ናቸው። በቅርቡ በመላው ሀገሪቱ ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ከሽብር ቡድኖች ጋር ይተባበራሉ ተብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ሊውል እንደሚችል ይደነግጋል። ይህን ተከትሎም በአዲስ አበባና በሌሎች የኢትዮጵያ አካባቢዎችም ፖሊስ በጥርጣሬ በርካታ ሰዎችን በቁጥጥር ስር እያዋለ እንደሆነ የተለያዩ ምንጮች ይገልጻሉ። በአዲስ አበባ ታስረዋል ከተባሉ ኢትዮጵያውያን የተመድ ሰራተኞች ጋር በተያያዘ ትናንት በነበራቸው መግለጫ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለተነሳላቸው ጥያቄ በሰጡት ምላሽ ስለ ጉዳዩ መስማታቸውን ጠቁመዋል። ከእስራቱ ጋር በተያያዘ የወጡት ሪፖርቶች እስራቱ የተፈጸመው ማንነትን መሰረት በማድረግ እንደሆነ የሚጠቁሙ እንደሚመስሉም የገለጹት ፕራይስ ይህ ጉዳይ ከተረጋገጠ ዩናይትድ ስቴትስ ድርጊቱን እንደምታወግስ ተናግረዋል። የመንግስት የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን ተፈጽሟል የተባለው የተመድ ሰራተኞች እስራት ከማንነት ጋር የተያያዘ ነው መባሉን ተቃውመዋል። ህግ መተላለፍ በማንነት ይሆናል? የማንኛውም ሰው ህግ እስከተላለፈ ድረስ እንደ ማንኛውም ዜጋ ይጠይቃል እንጂ ማንነትን ታርጌት ያደረገ ነገር የለም። የዓለም አቀፍና የሀገሪቱን ህጎች ተላልፈዋል በሚል የኢትዮጵያ መንግስት መስከረም ወር ላይ ሰባት ከፍተኛ የተባበሩት መንግስታት አመራሮችን ከሀገሪቱ ማስወጣቱ ይታወሳል። የኢትዮጵያ መንግስት ህግን በመተላለፍ ለህወሀት የተለያዩ ድጋፎችን የሚያደርጉ የተባበሩት መንግስታትን ጨምሮ የተለያዩ ዓለም አቀፍ ድርጅቶች አመራሮችና ሰራተኞች መኖራቸውን በመግለጽ በተለያዩ ጊዜያት ወቀሳ ሲያሰማ መቆየቱ የሚታወቅ ነው። የመንግስታቱ ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከትናንት በስቲያ ሰኞ ጥቅምት 29 ባደረገው ስብሰባ ላይ ንግግር ያደረጉት በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀ አሁንም ድረስ ለህወሀት በግልጽ ድጋፍ የሚያደርጉ የዓለም አቀፍ ድርጅቶች መሪዎችና አባላት መኖራቸውን ተናግረው፣ እነዚህ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ይሁን እንጂ ከውጭ ኃይሎች ድጋፍ ያገኛል መባሉን ህወሀት ከዚህ ቀደም በተደጋጋሚ ማስተባበሉ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የራዲዮ በቴሌቪዥን የረቡ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችንን ውሰዳችሁ። ወደ ኮንሶ ነው የምናመራው። በደቡብ ክልል ኮንሶ ዞን የቀድሞ የሰገን አካባቢ ህዝቦች ዞን ዋና ከተማ ሰገን ውስጥ በተቀሰቀሰ ግጭት ሰባት ሰዎች መገደላቸውን የዓይን እማኞች መሆናቸውን የገለጹ ነዋሪዎች ለአሜሪካ ድምጽ ተናገሩ። የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በግጭቱ የሞቱ ሰዎች ቁጥር በወታደራዊ የእዝ ትዕዛዝ እንደሚገለጽ ተናግረው ከዘጠኝ ሺህ በላይ ዜጎች ግን ከጉዳት ሸሽተው መፈናቀላቸውን ጠቁመዋል። ግጭቱ አገር የማፍረስ ሴራ አካል ነው ያሉት ኃላፊው በቀጥታም ሆነ በተዘዋዋሪ ግጭቱን እየመሩ የነበሩ ስልሳ ዘጠኝ ግለሰቦች በቁጥጥር ስር መዋላቸውንም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዚህን ዘገባ ዝርዝር እንደሚከተለው ያቀርበዋል። የአይን እማኞች ነን ሲሉ ግጭቱን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ የአካባቢው ነዋሪዎች ውስጥ አቶ በረከት ክፍሌም የግጭቱ መንስኤ የጎማይድና በዙሪያው ያሉ ቀበሌያት በልዩ ወረዳነት ለመደራጀት የሚያቀርቡት ጥያቄ ምላሽ አለማግኘቱ ነው ብሏል። ትላንትና አራት ሰው ነው ሞተው ዛሬ ጠዋት ደግሞ ሰደን ከተማ ዋና የዞኑ መቀመጫ ሆነችውን እያካተሉ hasta robar ya ni የደህንነት ስጋት አለብኝ ስል ማንነቱ እንዳይገለጠ ጠየቅን። ሌላ አስተያየት ሰጪ በበኩሉ እየደረሰ ያለውን ጉዳት ተከትሎ ቁጥራቸው በውል የማይታወቁ ዜጎች መፈናቀላቸውን ተናግሯል። አሁን ህዝቡ ወደ ጋርዱላ የሚባል ወይም ድራሽ የሚባል ወረዳ ላይ ምሁሩም አጠቃላይ ህዝቡም እዛ አካባቢ ነው ሰኮ ያለው እና ብዙ ቤቶች ተቃጥለዋል። ብዙ የሰው ህይወትን ጠፍቷል። ስ መዋቅር ሰበብ ህዝብ ተፈናቅሏል ሕይወቱን አጥቷል። አርሶ አደር ከእርሻው ማሳ ተጓጉሎ ንብረቱ ሁሉ ወድሞ ሀብት ንብረቱ ሁሉ ሳይቀር ወድሞ ነው ያለው። በኮንሶ ዞን ስር አንተዳደርም የሚሉ ነገር ግን ጎማይደ የሚሰኝ አዲስ የልዩ ወረዳ መዋቅር ካልተመሰረተ ያሉ ቡድኖች ከኮንሶ ዞን መዋቅርና ከመንግስት የጸጥታ ኃይሎች ጋር ለሁለት ጎራ ተከፍሎ ካለፈው አርብ ቀን ጀምሮ ለተከታታይ ቀናት እየተዋጉ መሆናቸውን ነው አቶ ብረክ ተገለጡት ልዩ ኃይሉም ለቆንሶ ነው እየወገነ ያለው ሌላውን ወገን እያጠቃ ሌላው ወገን እየደገፈ ስላለ። በመሀል ብዙ ዜጋ እየተጎዳ ነው። ደቡብ ክልል ካለ በጣን ምላሽ እንዲሰጠን እንፈልጋለን። በግጭቱ የንብረት ውድመትና የህይወት መጥፋት ጉዳት እየደረሰ መሆናቸውም ተናግሯል። የደቡብ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ አለማዮ ባውዲ ግጭቱ በመዋቅርና በአደረጃጀት ሰበብ የሰለጠነና የሰላም መንገድ ያልመረጡ በውል የሚታወቁ ከሩቅ ሆነ ከቅርብ ተልዕኮ የወሰዱት ጥቂት ግለሰቦች የሚፈጽሙት እኩይ ድርጊት ነው በማለት ተናግሯል አቶ አለማየሁ ድርጊቱንም አገር ከማፍረስ ሴራ ለይቶ እንደማይቀበሉ ተናግረው በአጭር ጊዜ ውስጥ እርምጃ በመውሰድ እንደሚያስቆሙ አረጋግጧል። አሁን አይጠቅመንም። ምክንያታዊ የሆነ ነው መተማመን ያለብን። በውይይት ነው የሚፈታው። ተገቢ አይደለም። ሰላማዊ የሆኑ ሰዎች ላይ ጉዳት አይድረስ፣ ዜጎች አይሞቱ። ዜጎች ሲኖሩ ነው የልዩ ወረዳ፣ የቀበሌ፣ የምናምን የሚባለው ጥያቄ የሚመለሰው የሚል መንግስት በስፋት ለመምከር ሞክሯል። ከህዝብ ጋር ውይይት ለማድረግ ሞክሯል። አሻፈረኝ ብሎ በስተጀርባው የተለያዩ አጥፊ ተልዕኮ ያላቸው ሰዎችም የሚያግዟቸው አንዳንዱ ደግሞ የግል ባለሀብቶችም ጨምሮ ትጥቅ በመግዛትም ጭምር የሚያግዛቸው የግል ኮንሰርን ያላቸው ሰዎችም ጭምር ተሳታፊ የሆኑበት እና ጥፋት እየሰሩ እየቀጠሉ ያሉበት ሁኔታ ስለነበር፣ ሀገር ለማፍረስ በሚያግዝ መንገድ ለነዛ ለጠላት ኃይሎች ግብአት በሚሆን መንገድ እንደገና ቤት ማቃጠል የጸጥታት የአካላት ላይ ጥይት መተኮስ ተጀምሯል። በዚህ ምክንያት ሕዝቡንም ሀገርንም ማዳን ተገቢ ስለሚሆን የፀጥታ ተቋሙ በተደራጀ መንገድ ይሄ አጥፊ ድርጊት ውስጥ የገባውን ሰው ከንጹሐን ዜጎች ለይቶ ለማረም ወረድ የጸጥታ ተቋሙ በተደራጀ መንገድ የኦፕሬሽን ስራ ጀምሯል። ዚህ አጥፊው ኃይል ላይ የአካባቢው ነዋሪዎች ተገደሉ ስላሏቸው ግለሰቦች መረጃው ተጣርቶ በወታደራዊ እዝ ትእዛዝ መሰረት እንደሚገለጥ ተናግረው ሌሎች ጉዳቶችን ማብራርቷል። ንብረት ላይ እንደቀድሞው መሰረታዊ የሚባል ጉዳት ሳይደርስ መከላከል ችለናል። የተወሰነ ጥቂት የሚባሉ አንድ ሶስት ቤቶችን አቃጥለዋል። ከዚህ ውጭ የእኛ የጸጥታ ተቋም ባለሙያዎች ላይ የተወሰነ አንድ ሶስት ላይ የአካል ጉዳት ደርሷል። ከዚህ ውጭ ሌላው አሁን ከትላንትና ጀምሮ በኦፕሬሽን ሂደት ስላለ ተለይቶ ለማረም የተሰራውን ስራ በሚሊተሪ ተቋሙ ተገምግሞ ተለይቶ ስመጣ መረጃ የምንሰጣችሁ ነው የሚሆነው። በወንጀሉ ተጠርጥረው የተያዙ ግለሰቦች ስለመኖራቸውና ስለተፈናቀሉ ሲቪሎችም ተናግሯል። እስከ ትላንትና ድረስ ዘጠኝ ሺ ሰባት መቶ ሰላሳ አካባቢ ያው ይሄ ጫና ሲበዛበት ወደ ሌላው ሰላማዊ ወደ ሆነ ቀበሌ መጠጋት ስራ የሰሩ አሉ። እስካሁን ወደ አስራ ሁለት የሚሆኑ ሰዎችን ይዘናል። ኮንሶ አካባቢ ወደ ሀምሳ ሰባት የሚሆኑ ይሄን ድርጊት ያስተባብሩ የነበሩ ከዚህ ከጁንታውም ጋር ትስስር ያላቸው ሰዎችንም ጭምር ይዘናል። ሀገር ለማፍረስ ከጫፍ ጫፍ ላይ እንደዚህ አይነት ሰዎች ተልዕኮ ተሰጥቷቸው እየሰሩ ስለሆነ ይህን አጠናክረን የምንቀጥል ነው። አቶ ለማየው ወጣቶች በማያውቁት ሴራ ውስጥ ተሳትፈው መንግስት የህብረተሰቡን ሰላም ለማረጋገጥ ሲል የሚወስደው እርምጃ ሰለባ እንዳይሆኑ አሳስቧል። ቀደም ሲል በሰገነ አካባቢ ህዝቦች ዞን መዋቅር ውስጥ ከነበሩ አምስት ወረዳዎች ውስጥ የኮንሶ ህዝብ በዞን ተዋቅሮ መውጣቱን ተከትሎ ሌሎችም አራቱ ወረዳዎች በልዩ ወረዳነት የተዋቀሩ ሲሆን የዞን ከተማ የነበረችው ሰገነ ከተማና በዙሪያው ያሉ ከደራሼ ከቡርጅና ከአማሮ እንዲሁም ከኮንሶት ወጣጡ ዘጠኝ ቀበሌያት ላለፉት ሶስት ዓመታት በልዩ ወረዳ ስር ለመደራጀት ጥያቄ ያቀረቡ ቢሆንም ህገ መንግስታዊ መስረት ስለሌለው ከህዝብ ጋር ከስምምነት በመድረሱ አልተፈቀደም ብሏል። ከወራት በፊትም ተመሳሳይ ግጭት ተከስቶ ጉዳት ማድረሱን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ዮናታን ዘብዴዎስ ዘገባውን ያደረሰን ከሀዋሳ ነው። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላልፍላችሁን የአሜሪካ ድምጽ ነው። እያስተናገድኳችሁ ኳችሁ ያለሁት ጽዮን ግርማንኝ፣ ብርሃን ሀይሉ ስርጭቱን በማቀናበር ላይ ትገኛለች። አሁን ወደሚከተለው ወደሚቀጥለው ዘገባ እናልፋለን። በዚህ ዘገባችን ወደ ድሬዳዋ ከተማ ነው የምንወስዳችሁ ጦርነት ካለባቸው የሀገሪቱ አካባቢዎች መጥተው በተለያዩ ዩኒቨርስቲዎች ሰሞኑን የተመረቁ ተማሪዎች በተመረቁባቸው ዩኒቨርስቲዎች መቆየት እንዲፈቀድላቸው ወይም ደግሞ ወደ የትውልድ አካባቢያቸው ታጅበው እንዲሸኙ ጠይቀዋል። የሀረማያ ዩኒቨርሲቲ የተወሰኑ ተማሪዎችን ከተመረቁ በኋላ በዩኒቨርሲቲው እንዲቆዩ ሲፈቅድ፣ ለተማሪዎቹ የትራንስፖርት ወጪ ሸፍነው የላኩ የዩኒቨርሲቲዎችም እንዳሉ ታውቋል። በተቀናጀ ሁኔታ ከትምህርት ሚኒስቴር እስካሁን የተላለፈ መመሪያ የለም። አዲስ ቸኮል ተማሪዎቹን አነጋግሮ ተከታዩን ዘገባ አድርሶናል። ቃል ኪዳን መሰለ ትባላለች። ከሰሜን ወሎ ቆቦ ከተማን የመጣችው ዘንድሮ ከድሬዳዋ ዩኒቨርሲቲ በስታቲስቲክስ ተመርቃለች። ሆኖም ለትምህርት ወደ ድሬዳዋ ስትመጣ በሰላም የተሰነበታቻቸው ቤተሰቦቿን አካባቢ በህወሀት ኃይሎች ቁጥጥር ስር ከሆነ በኋላ በስልክም ሆነ በአካል ማግኘት እንዳልቻለች ነው የምተናገረው። ሊያስመርቃት የመጣ ቤተሰብም አልነበረም። ያው በረብሻ ምክንያት ካሉበትም አናውቅም። ከተዘጋ አራት ወር ሆኖታል ማለት መንገድ ከተዘጋጋ እነሱንም ካገኘም በስልክ አራት ወራቸው ነው እና በዛ ምክንያት ነው መምጣትም ያልቻሉት። መንገድ ዝግ ነው። መኖራቸውንም አናቅም፣ እርግጠኛ አይደለም። አሁን ትምህርታችሁን ጨርሳችኋል። ከዩኒቨርሲቲ ማውጣት ይኖርባችኋል። በዚህ ረገድ ምን ምንድን ነው እንዲደረግላችሁ የምትፈልጉት? ወጣችሁ የምትሄዱበት አለ ወይስ እኛ ከቻሉ እና ከረዱም እዚሁ ያው እስከሚረጋጋና አድራሻቸውን እስከምናውቅ ድረስ እዚሁ ቦታም ካፍተሪያም እንዲሰጡን እንጠይቃለን እንጂ እስካሁን ምንም ነገር የለንም፣ ማለት ወእተንም ዋስትና የለንም። ለምሳሌ ትራንስፖርት አማራጭ ቢኖር የትራንስፖርት ወጪያችሁ የሚሸፍንላችሁ ቢኖር ወደ አካባቢ መመለስ ትፈልጋላችሁ? ማለት ሄደንስ እዛ ሰላም አይደለም ልክ እንደ ቃል ኪዳን ሁሉ ከትግራይ መምጣቷን የነገረችን እና ስሟ እንዲገለጽ ያልፈለገችው የኢንጂነሪንግ ምርቋ ወጣትም በተመሳሳይ ችግር ውስጥ ነው ያለችው። አሁን የተመረቁት ቅዳሜ በሀሰባ ቤተሰብ መጥቶ ነበር። መረቃስ ላይ ያልመጣ መንገድ ዝግ ነው እንደምንመረቅ ራሱ አሁን መርቃት ከጨረሳችሁ በኋላ ክሊራንስ አለ። ቴምፖራሪ ዲግሪ ማግኘት አለ። ከዛ በኋላ ምንድ ነው እናቅም። በቃ ግቢው ከንፈቀደልን ለመቆየት ሚያሰብር የምንሄድበት ቦታ የለም። ክሊራንስ ለመጨረሱ ዶርሚተሪ ማስረከብ አለብን፣ ቁልፍ እና ክሊራንስ ግማሽ ላይ ነው ያቆም ነው። በጥያቄ ጠይቃቸዋል፣ ግቢው እዛ መቆየት ስደስገብቷል። ምንድን ነው አሁን ኤግዛክትሊ የምትፈልጉት ግቢ ውስጥ መቆየት ነው ወይስ ትራንስፖርት አማራጭ ካለ ወደ ቤተሰቦቻችሁ መመለስ ነው? አፖርቹኒቲው ይገኝማ፣ አሁን ደግሞ ወደ ቤተሰቡ መሄድ ነው የምፈልገው። አማራጭ ከሌለ ነው ግቢ ውስጥ መቆየት እንጂ፣ የአፖርቹኒቲው ቢገኝ ብንሄድ በቃ። ከመቀሌ ዩኒቨርሲቲ እንደመጡ ተማሪዎች እና ወደ ሀገራችን ምን ደስ ይለናል። ይህ መሰል ጥያቄ ከትግራይ ና ወሎ ብቻ ሳይሆን ከቦረና ና ወለጋ አካባቢ የመጡ አንዳንድ ተማሪዎች ማቅረባቸውን ያገኘነው መረጃ ያመለክታል። ይሁንና በትግራይ ከሚገኙ ዩኒቨርሲቲዎች ተማሪዎች ወደ የትውልድ አካባቢያቸው እንዲመለሱ ጥረት ሲያደርግ የነበረው በትምህርት ሚኒስቴር ስር ተቋቁሞ የነበረ ጊዜያዊ ኮሚቴ ሲሆን ኮሚቴው ስራውን ካጠናቀቀ በኋላ መፍረሱን ያገኘነው መረጃ ያመለክታል። በዚህ ሂደት ግን ከልዩ ልዩ የሀገሪቱ አካባቢዎች ወደ ትግራይ እየሄዱ ተመራቂዎችም እንደነበሩ በወቅቱ የኮሚቴው አባል የነበረው ግለሰብ ለአሜሪካ ድምጽ ተናግረዋል። በአሁኑ ሰዓት ዩኒቨርሲቲዎቹ ከትምህርት ሚኒስቴር ግልጽ መመሪያ በሌለበት ሁኔታ በተናጠል የመሰላቸውን ውሳኔዎች እየወሰኑ ናቸው። የድሬዳዋ ዩኒቨርሲቲ ከቀናት በፊት ጥያቄውን ላቀረቡ ተማሪዎች ዛሬ ምላሽ ይሰጣሉ ብሎ ቀጠሮ ሰጠው የነበረ ቢሆንም በዛሬው ዕለት ግን የተሰጠ ይፋዊ ምላሽ አልነበረም። የዩኒቨርሲቲ አመራሮችም ከአሜሪካ ድምጽ ለቀረበላቸው ተደጋጋሚ ጥያቄ ምላሽ አልሰጡም። ይሁንና ተማሪዎቹ ገና በቅርቡ ከመመረቃቸው አንጻር ከዩኒቨርሲቲ የተረከቧቸው ንብረቶች አስረክበው ጊዜያዊ ዲግሪ የሚመሰክረው ወረቀታቸውን ስላልተቀበሉ አሁንም ድረስ ሁሉም ተማሪዎች በዩኒቨርሲቲ ይገኛሉ። ከድሬዳዋ ዩኒቨርሲቲ አንድ ሳምንት ቀድሞ ተማሪዎቹን ያስመረቀው የሀረማያ ዩኒቨርሲቲ አሁን ተማሪዎቹ በእጃቸው ያለው ንብረቶችን አስረክበው ጊዜያዊ ዲግሪ የሚመሰክረው ወረቀታቸውን ተረክበዋል። ሆኖም ይህ ከመሆኑ በፊት መሄጃ ስለሌላቸው መፍትሄ እንዲሰጣቸው ጥያቄ ያቀረቡ 143 ተማሪዎች እንደነበሩ የዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አለመሸተሾመ ይናገራሉ። ከመጀመሪያ የነበረው እዚህ የተማሪዎች ምርቃ በሚደርስበት ሰሞን መመረቂያ ልብስ ያው አብዛኛው ተማሪ ትምህርቱ በሚጨርስበት ጊዜ ወንዶቹም ኮትና ሱሪ፣ ሴቶቹም እንደዛው የተለመደ ነገር አለ። ሁሉም ሁሉም ቦታ የሚደረግና አሁን እነዚህ ግጭት ከነበረባቸው አካባቢዎች የመጡ ተማሪዎች ያ ማድረግ አንችልም ቤተሰብንም ማግኘት አልቻልም፣ ስለዛ ይሄ ነገር ቢደረግልን የሚል ሀሳብ ቀርቦ ነው የነበረው። በዛም የተወሰኑ እንቅስቃሴዎች ተደርጓል። ምርቃት ተማሪዎች ከተመረቁ በኋላ ደግሞ የቀጠለው ጥያቄ የግጭቱ አካባቢ ያለን ተማሪዎች እንዴት አድርገን እንሄዳለን፣ ወደ ቤተሰቦቻችን ጋር መገናኘት አልቻልንም የሚል ሀሳብ ነው። መቶ አርባ ሶስት የሚሆኑ ተማሪዎች ነው የነበሩት። ተማሪዎቹ ከተመረቁ በኋላ የሚቆዩት የትምህርት ማስረጃቸውን እስኪ ወስዱ ድረስ ነው። በዛ ጊዜ ውስጥ ትምህርት ማስረጃቸውን እንዲወስዱ ሁሉም ተማሪ ያሳውቀናል። ከዛ ከግቢ የሚወጡበትንም ቀን አሳውቀናል። በዛ መሰረት የከፋ ችግር አለብን። አሁን ከትግራይ ክልል የመጡትም ልጆች ወደ አስራ ሁለት ልጆች ናቸው። እነሱ እንዲሁም ግጭት ካለባቸው የአፋርና የአማራ ክልል አካባቢ የመጡም ተማሪዎች አሉ። እነዛ መሄድም ወደዛ አካባቢ የትራንስፖርትም እንቅስቃሴ የሌለባቸው አካባቢዎች ስለሆኑ የት መሄድ አልቻልንም ስላሉ ሌሎች ተማሪዎች ግቢው ለቀው ሲወጡ እነሱ በግቢ ውስጥ እንዲቆዩ ተደርጓል። ምን ያህል ተማሪዎች ናቸው? አዎ አሁን አርባ ሁለት ተማሪዎች አሉ። በዩኒቨርሲቲያችን ውስጥ ያው የቀድሞ ተማሪዎቻችን ተመርቋል። የጋምቤላና መቱ ዩኒቨርሲቲን ጨምሮ በቅርቡ ተማሪዎች ያስመረቁ የሀገሪቱ ዩኒቨርስቲዎች ከተመራቂዎች ለሚቀርቡላቸው ተመሳሳይ ጥያቄዎች ምን ምላሽ እንደሰጡ ዩኒቨርሲቲዎቹ አንዱ ከሌላው ልምድ እንደሚቀስም የተናገሩት አቶ አለምሸት በዚህ ረገድ ለተማሪዎች እስከ ትውልድ አካባቢያቸው የሚያደርሳቸውን የጉዞ ወጪ በገንዘብ አሰልቶ የሰጡ ዩኒቨርሲቲዎች መኖሯቸውን ተናግረዋል። በሀገር አቀፍ ደረጃ የተቀናጀና ና ተመሳሳይ ምላሽ ለመስጠት የትምህርት ሚኒስቴር ምላሽ ይጠበቃል። የሚኒስትር መስሪያ ቤቱ የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ትምህርት ሚኒስ ሚኒስትር በአሁኑ ሰዓት ከዩኒቨርሲቲዎቹ ጋር በጉዳዩ ላይ የመከረ እንደሆነና በቅርቡም በሁሉም ዩኒቨርሲቲዎች የሚተገበር ምላሽ ይፋ እንደሚደረግ አስታውቀዋል። የአሜሪካ ድምጽ ሂደቱን ተከታትሎ መረጃውን ይፋ የሚያደርግ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ተከታዩ የረቡዕ ምሽት መሰናዶ እንውሰዳችሁ። ሴቶች ሴቶችና ቤተሰብ ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል የራሳቸው የሆነ ጥያቄና ፈተናን ይዘው የሚመጡ ናቸው። በአብዛኛውም ወጣቶች በከፍተኛ የትምህርት ተቋማት ውስጥ ከሚያገኙት መደበኛ ትምህርት ሌሎች ችግሮቻቸውን ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ከስነ ተዋልዶ ጋር በተያያዘ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህንን ችግር ለመቅረፍ ዲኬት ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ ሴት ተማሪዎች ስለ ስነተዋልዶ የሚነጋገሩበት ስለ ህይወት ክህሎት የሚማሩበት እና ስለ ወደፊቱ የሚያቅዱበት ዝግጅት አለው። ይህንን በተመለከተ ኤደን ገረመው ተከታዩን ዘገባ አሰራርታለች። ወጣቶች የአስራ ሁለተኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥሟቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረቱን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ። የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጉልበት የተቀረጠ የፕሮግራም መከናያ ነው። የዚህ እንትን መነሻ ያገኘ ነው ያለውን ስቀን ቀን በሚከበርበት ጊዜ ከነበሩ የተለያዩ መረቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ይሰጠ ነው። ዋናው አላማው በተማሪዎች መካከል የሚከሰቱ ስምስምተዋል ዴና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥ እና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ አላማና ግብ ያለው ፕሮጀክት መጠሪያ ስም ነው። ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ። መሰረታዊ ናቸው በጥንቃቄ የጎደለው ያልጠበቀ ሴት ግንኙነት ያን ተከትሎ የሚመጣ ለኤችአይቪ ኤድስና ሚጨባ ነገሮ ሽታዎች መጋለት ያልታቀደ እርግዝና የሚመሳሰሉት ነገሮች ይከሰታሉ እና በተለያየ መንገድ ተማሪዎቹን ለማገዝ ሞከር ነበረ። መጀመሪያ አካባቢ ላይ ከቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር፣ ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራልን አየህ ነው። ምክንያቱም በዚህ እንቅስቃሴያቸው ውስጥ ተማሪዎች ችግር አለባቸው። ስለዚህ በችግራቸው መስ ደናሳያቸው ይገባል የሚል እምነት ስለነበረ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመር። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨመቀ ውጤት ነው እንግዲህ ዜሮ ፕላን ላይ ወለደው። በዩኒቨርሲቲ በዜሮ ፕላን ውስጥ አባል የነበረችውና እስከ ሁለት ሺ አስራ ሶስት ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች። በጣም ደስ የሚለው ነገር የነበረው ህትማማችነት ነበረ። በጣም የምንተያዩ ነበረ። ስበር የምንተጋገር ነበር። ስንደክም የምንበረታታ ነበረ። አንዳችን ያለምሳሪ እናውቀ ነበር፣ እና ሰርፕሲቭ ነበር። አብረን በጣም ልስ የሚል ቆይታ ነበር። ያሳልት ነው እና ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር

ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነተዋልዶ በላይ የህይወት ዓላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች። ዜሮፕላን መርሀ ግብር የምትሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና ያው በየአመቱ እድገቱን ጨምሯል። ግን መጀመሪያ ያሳገኘው ሳቢና ማራኪ ነበር እና ከመጀመሪያው ስ ገብር በኋላ በጣም እየተሳቱ ይሄት መጽፎች ማነብ ነበር። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምጀምሪ እና ያንን የህይወት ምዕራፍ ሲጀምሪ የማወቅ ጉጆች ይኖራል። ሁሉም ነገር ደግሞ በአንድ ያታውቅ እና ይ ምስክር ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኑ። በደንብም ብርቅ ብሎልሽ ነገሮችን አታውቂም፣ ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ፣ ግን ምን እንደሆነ ላታውቂ ትያለች። እና ያንን መርሃ ገብር ተቀላጭ ህልሜን እያስፋለገ ህልሜን አግኝቼ ደግሞ እንዳጎለብት ነው ያደረገኝ። እና በጣም ትልቅ ዛሬ ያለው ምስራች መሆን የሚፈልጋት ምስራች ሚስ ነው። ጊዜ አመታቶችም አልባከንብኝ። ወጣትነትም ማይቆጭ ወጣትነት ነበር ነበር ነበረኝ እና ያ እንዲሆን ያደረገኝ መርሃ ግብር ነው። መርሃ ግብሮቻችን የምነበሩ የተለያዩ ፕሮግራሞች ይዘጋጃሉ፣ ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማክር አቻዎቻችን እናማክራለን፣ አቻዎቻችን ደግሞ ያን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ ጉዳዮች እናስፈጽማለን። አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አስታውቋል። ለአሜሪካ ድምጽ የደንገረመው ከዋሽንግተን አድማጮች የሰማችሁት የሴቶችና ቤተሰብ መሰናዷችንን ነበረ። ለምሽቱ የያዝናቸው ዝግጅቶች ተጠናቀው ጥቂት ደቂቃዎች ናቸው የሚቀሩን። እንደውም ከአንድ ደቂቃ ያነሰ ጊዜ ነው የሚቀረን። በዚች አጭር ደቂቃ ውስጥ ዝግጅቶቻችን ላይ አስተያየት ካላችሁ የኢሜይል አድራሻችንን ልጠቁማችሁ ሆርን አት ቪኤ ኒውስ ዶት ኮም ነው የኢሜይል ድራሻችን። አት ቪኤ አማሪክ ደግሞ የፌስቡክ ገጻችን ነው። በውስጥ መስመር አስተያየት፣ ጥቆማ። አስተያየቶቻችሁን ደግሞ በድምጽ ማስተላለፍ ከፈለጋችሁ በ ውስጥ መስመር ላኩልን። እንግዲህ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። እዚህ ዋሽንግተን ዲሲ በሚገኙና በተለያዩ የአገሪቱ ክፍሎች ባሉ ዘጋቢዎቻችን ስም እንሰናበታችኋለን። በነገው ምሽት እንገናኛለን። ለዛሬ ሰላም መደናደሩ